ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 14 2010 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን እንደምናምሽታችኋል አድማጮች የምናስተናግዳችሁ ቆንጂት ታዬና ጤና ይስጥልን ክቡራትና ክቡራን እኔም ሶሎሞን አባተንን የምስራቅ አፍሪቃ ሀገሮች የጋራ ልማት ባለስልጣን ኢጋድ ግጭቶችን ለመከላከል እንዲሁም ለዲፕሎማሲና ለአደራዳሪነት መርሃ ግብሮች ማስፈጸሚያ የሚውል የ42 ሚሊዮን ዩሮ ስምምነት ከአውሮፓ ህብረትና ከኦስትሪያ የልማት ድርጅት ጋር ተፈራርመዋል። በአካባቢያችን የሰላምና ጸጥታ ችግር የሚያስከትል እያንዳንዱ እንቅስቃሴ ያሳስበናል። ያንን በተመለከተ ጥርጥር የለም። ነገር ግን እያንዳንዱ አገር ያንን የሚቋቋምበት ስልት ምን እንደሆነ መወሰን አለብን። የኢጋድ ዋና ጸሐፊ ማህቡቡ አሊም ናቸው የሰማችኋቸው። ዘገባው በአብይ ርዕስ ይቀርባል። በተለያዩ ወቅቶች ኢትዮጵያን የሚጎበኙ የዩናይትድ ስቴትስ ባለስልጣናት በሚያደርጓቸው ንግግሮች ስለ ሀገሪቱ ተጨባጭ ሁኔታ እየተሳሳቱ ወይም የተዛቡ መልእክቶችን ያስተላልፋሉ ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ተናገረ። ጉዳዩን ወይም በአግባቡ ከእኛ ተረዱ በምናውቀው ካልሆንም በማታፉት ነገር ስተተኛ የሆነ አስተያየት እንዲሰጡ አለቆቻችሁን ያልሆነ ነገር ብሪፍ አታደርገዋቸው የሚል አይነት መልክት ነው እንግዲህ በእኛ በኩል ማስተላለፍ የፈልግ ነው። የመድረክ ምክትል ሊቀመንበርና የውጭ ግንኙነቶች ተጠሪው ፕሮፌሰር በየነ ጴጥሮስ ናቸው። በመጽሔት ይመለሳሉ። ለአርእስተ ዜናው ቆንጅት ፈረንሳይ ውስጥ ትሬብ በምትባል ደቡብ ምዕራባዊት ከተማ የገበያ አዳራሽ ውስጥ ተኩስ ከፍቶ ሶስት ሰዎች የገደለውን አጥቂ ፖሊሶች እንደገደሉት ታወቀ። ዘጠኝ ኢራናውያን በዩናይትድ ስቴትስ አቃቢያነ ሕግ ክስ ተመሰረተባቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አልፈረመውም ሲሉ ሲዙቱ ቆዩና የአንድ ነጥብ ሶስት ትሪሊዮን ዶላሩን ግዙፍ የመንግስት ወጪ ሕግ ፈርመውታል የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው። ፈረንሳይ ውስጥ ትሬብ በምትባል ደቡብ ምዕራባዊት ከተማ የገበያ አዳራሽ ውስጥ ተኩስ ከፍቶ ሶስት ሰዎች የገደለውን አጥቂ ፖሊሶች እንደገደሉት የሀገር ደህንነት ሚኒስቴሩ አስታወቀ። የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን ማስረጃዎች እንደሚጠቁሙት ግድያው ከሽብር ተግባር ጋር የተያያዘ ነው ማለታቸውን ተከትሎ ወዲያውኑ እስላማዊ መንግስት ቡድን ለጥቃቱ ኃላፊ ነኝ ብሏል። የአገር ግዛት ሚኒስትሩ ጂራርድ ኮሎምብ ግን ፖሊሶች የ26 ዓመቱን ይህንኑ አጥቂ ሬድዋን ላኪምን ከጥቃቅን ወንጀሎች በስተቀር በአሸባሪነት ጠርጥረውት አያውቁም ብለዋል። የፈረንሳይ ብሔራዊ ፖሊስ መኮንን ኢቭ ለፌር እንደገለጹት ፖሊሶች ጥቃቱን ያደረሰበትን የገበያ አዳራሽ ወረው ነው አጥቂውን ተኩሰው የገደሉት። ዘጠኝ ኢራናውያን በዩናይትድ ስቴትስ አቃቢያን ህግ ክስ ተመሰረተባቸው። ዘጠኙ ኢራናውያን ለ የኢራንን መንግስት ለአመታት ወክለው በመቶዎች ከሚቆጠሩ የአሜሪካና የሌሎችም ሀገሮች ዩኒቨርሲቲዎች የግል ኩባንያዎችና የመንግስትና መንግስታዊ ያልሆኑ መስሪያ ቤቶች ትልቅ ዋጋ ያላቸው ምርምሮችና ሌላ መረጃዎችን በኢንተርኔት ስርሰራ የመስረቅ ዘመቻ ሲያካሂዱ የነበሩ ናቸው ተብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትረምፕ የአንድ ነጥብ ሶስት ትሪሊዮን ዶላሩን ግዙፍ የመንግስት ወጪ ህግ ፈርመውታል። ፕሬዚደንቱ በምክር ቤት የጸደቀውን ይህንን ግዙፍ የበጀት እቅድ በልጅነት ያለ ህጋዊ ፈቃድ ወላጆቻቸው ያመጧቸውን የውጭ ሀገር ሰዎች ከለላ ስለማይሰጥና ሜክሲኮ ድንበር ላይ ለሚገነባው አጥር በቂ ወጪ ባለመመደቡ ድምፅ በመሻር ስልጣኔ እጥለዋለሁ ብለው ነበር። ዛሬ ጠዋት በትዊተር ባወጡት መግለጫቸው ፕሬዚደንቱ ግዙፉ የበጀት ህግ ከ ስምንት መቶ ሺህ በላይ በልጅነት የመጡ ሰዎች ዲሞክራቶቹ ጨርሶ አላሰቧቸውም፣ በህጉ የትም ቦታ አልጠቀሷቸውም ብለዋል። ለብሔራዊ መከላከያችን ወሳኝ የሆነው የድንበር አጥር ወጪ በሙሉ ሙሉ በሙሉ የሚሸፍን በጀትም አልመደበም ብለው ነበረ። ወደ ዩናይትድ ስቴትስ በሚገባ ብረትና አሉሚኒየም ላይ ከተደነገገውና ከዛሬ አርብ ጀምሮ ተግባራዊ ከሚደረገው ቀረጥ የትኞቹ ሀገሮች ለጊዜው ነፃ እንደሚሆኑ ዋይት ሀውስ ትናንት ምሽት ላይ አስታውቀዋል። ወደ ዩናይትድ ስቴትስ በሚገባ ብረት ላይ የ25 ከመቶ ቀረጥ በአሉሚኒየም ላይ ደግሞ አስር ከመቶ ቀረጥ እንደሚጣል በቅርቡ ፕሬዚደንት ዶናልድ ትራምፕ ማስታወቃቸው አይዘነጋም። ቀረጡ ለጊዜው እንዳይመለከታቸው የተወሰነላቸው ሀገሮች አርጀንቲና፣ አውስትራሊያ፣ ብራዚል፣ ካናዳ፣ ሜክሲኮ፣ ደቡብ ኮሪያና የአውሮፓ ሕብረት አባል ሀገሮች ናቸው። ቀረጡ እንዳይመለከታቸው ከተደረጉት ሀገሮች ጋር ንግግሩ መቀጠሉንና በሚያስገቡት ብረትና አሉሚኒየም ላይ በቅርበት ክትትል ይደረጋል ሲል ዋይት ሃውስ አስታውቋል። ለተጠቀሱት ሀገሮች ቀረጡ እንደማይመለከታቸው እንዳይመለከታቸው መደረጉ ይቀጥል እንደሆነ ፕሬዚደንቱ ከሀገሮቹ ጋር በሚያደርጉት ንግግር መሰረት ይወስናሉ ተብሏል። የአውሮፓ ህብረት አባል ሀገሮች ወክሎ የአውሮፓ ህብረት አባል ሀገሮቹ እንደዚሁ ይደራደራሉ። የአውሮፓ ኮሚሽን ኮሚሽነር ፒየር ሞስኮቪቺ ዛሬ በሰጡት ቃል ሚስተር ትራምፕ የህብረቱን ሀገሮች ቀረጡ ከሚጣልባቸው ሀገሮች ዝርዝር ማውጣታቸው መልካም እርምጃ ነው፣ ነገር ግን መነጋገራችንን መቀጠል ያስፈልገናል ብለዋል። ይህ በዚህ እንዳለ ፕሬዚደንት ትራምፕ ቻይና በምትልካቸው እቃዎች እስከ 60 ቢሊዮን ዶላር በሚሆነው ላይ ቀረጥ ለመጣል ያላቸው እቅድ የሀገሮቻችንን የንግድ ግንኙነት አደገኛ ሁኔታ ውስጥ የሚከት ነው በማለት ቻይና ፈጥና ምላሽ ሰጥታለች ፕሬዝደንት ትረምፕ ወደ 1300 በሚሆኑ ከቻይና የሚገቡ እቃዎች ላይ ከፍተኛ ቀረጥ እንዲጣል የሚያዘውን ማስታወሻ በፈረሙ በጥቂት ሰዓታት ውስጥ የቻይና የንግድ ሚኒስቴር ዋሽንግተን አቋሟን በጥንቃቄ ታጢን ብለዋል ዛሬ ሚኒስቴሩ ባወጣው ሌላ መግለጫም የምንወስደውን የአጸፋ እርምጃ እያሰብንበት ነው ብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪያቸውን በአዲስ ሹም ሊተኩ ነው። ፕሬዚደንቱ አስተዳደሩን ከተረከቡ ባለፈው የአንድ ዓመት ከሁለት ወር ጊዜ ቁጥራቸው የበዛ ከፍተኛ የአስተዳደሩ ባለሥልጣናት ተሰናብተዋል። የብሔራዊ ጸጥታ አማካሪው የጦር ሠራዊት ጄኔራል ኤች አር ማክማስተርን ቀድሞ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የነበሩት ጃን ቦልተን እንደሚተኳቸው ሚስተር ትራምፕ ትናንት ሐሙስ ምሽት ላይ በትዊተር አስታውቀዋል። ቦልተን በአሁኑ ወቅት በወግ አጥባቂው ፋክስ ቴሌቪዥን ጣቢያ ተንታኝ ናቸው። አንድ የዋይት ሀውስ ባለሥልጣን እንደተናገሩት ጀነራል ማክማስተር ስራቸውን ለቀው በጡረታ ሊገለሉ ሚስተር ትራምፕና እሳቸው ተስማምተዋል ተብሏል። በሰሜን ኮሪያ ላይ ለመከላከል በሚል ወታደራዊ እርምጃ መወሰድ አለበት ብለው ሲሟገቱ የሚታወቁት ጆን ቦልተን ለዋይት ሀውስ የብሔራዊ ጸጥታ አማካሪነት መሾማቸው እስያ ውስጥ ያሉ የአሜሪካ ዋና ዋና ሸሪኮች የዝምታ ምላሽ እየሰጡት ናቸው። የደቡብ ኮሪያ ፕሬዚደንት ሙንጄኢን በኮሪያ ልሳነ ምድር ኃይል መጠቀምን አጥብቀው የሚቃወሙ ናቸው። የዩናይትድ ስቴትሱ ፕሬዚደንት ትራምፕ እና የሰሜን ኮሪያ መሪ ኪም ጆንግን በፒዮንግያንግ ኒክሌር መርሃ ግብር ምክንያት ያለውን ውጥረት በሰላማዊ መንገድ ለመፍታት እንዲነጋገሩ ሙንጄኢን ጥረት እያደረጉ መሆናቸውም ይታወቃል። የሙን አስተዳደር ስለ ጆን ቦልተን መሾም ምን አስተያየት እንዳለው የተጠየቁት ከፍተኛ የፕሬዝደንቱ ጽህፈት ቤት ባለስልጣን የእኛ አቋም አዲስ መንገድ ሲከፈት እሱኑ ይዘን መጓዝ ነው የሚል መልስ ነው የሰጡት። ስማቸው ያልተጠቀሰው የሶል ባለስልጣን ለሀገር ውስጥ መገናኛ ብዙሀን በሰጡት ቃል ጆን ቦልተን ስለ ኮሪያ ልሳነ ምድር ጉዳይ እውቀት ያላቸውና ፕሬዝደንት ትራምፕም የሚተማመኑባቸው ሰው ናቸው ሲሉ ምላሽ ሰጥተዋል። የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ደግሞ በሰሜን ኮሪያ ላይ በኢኮኖሚ ማዕቀብና ከባድ ተጽዕኖ አሳድሮ የኒውክሌር ክምችቷን ማስረገፍ ያስፈልጋል ወደሚለው የሚስተር ትራምፕ አቋም ያዘነበሉ ተደርገው ነው የሚታዩት። የጃፓኑ ካቢኔ ሚኒስትር ዮሺሄዴ ሱጋ ቦልተን ጄኔራል መክመስተርን ስለመተካታቸው ዜና ይህ ነው የሚባል አስተያየት አልሰጡም። የግብፅ ጦር ሰራዊት የራሱን የጸጥታ ቀውስ ራሱ የሚያቀናብር የጦር ሰራዊት ነው ሲሉ የትራንስፓረንሲ ኢንተርናሽናል የመከላከያና የጸጥታ ምክትል ዳይሬክተር ጄምስ ሊንች ተናግረዋል። ቢሮ በርሊን የሆነውና የሙስና ጉዳዮችንም ተከታታይ የሆነው ድርጅት ዛሬ ባወጣው ሪፖርት የግብፅ ጦር ሰራዊት በሙስና የተዘፈቀና ይህ ነው የሚባል ግልጽነት የሌለው መሆኑ እየታወቀ ዩናይትድ ስቴትስና ሌሎችም ምዕራባውያን የመከላከያ አካላት አብረውት መስራታቸውን ቀጥለዋል ሲል ወቅሷል። የመኮንኖቹ ሪፐብሊክ በሚል ርዕስ የወጣው ሪፖርት ዛሬ አርብ ይፋ የሆነው የግብፁ ፕሬዚደንት አብዱልፋታህ ኤልሲሲ ከጥቂት ቀናት በኋላ ለሌላ የአራት ዓመት የሥልጣን ዘመን ያሸንፋሉ ተብሎ በብዙዎች እየተጠበቀ ባለበት ወቅት መሆኑ ነው። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎሀርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መጋቢት 32 ይቅርታ የአርብ መጋቢት 14 2010 ዓ.ም ምሽት ፕሮግራም ነው። የመንግስት ተቀባይነት በምን ላይ ነው የሚመሰረተው? ከዚህ ወደፊት ሲንቋል እ ከመንግስት በኩል መስማት እንፈልገው እነዚህ ችግሮች ፖለቲካዊ ገጽታት ባላቸው እነዚህ ፖለቲካዊ ችግሮች በዚህ መንገድ እፈታቸዋለሁ ማለት አልቻለም። እስካሁን ካለፈው ያልተማርናቸው ያልካቸዋሉ ተጠያቂነት አልተማርንም። እስካሁን ድረስ ለሞተው ሰው የተጠየቀ የለም። መጀመሪያው አስቸኳይ ጊዜ አዋጅም ከዚያ በፊትም አሁን የወጡት ሰዎች አራት ዓመት፣ አምስት ዓመት፣ ሰባት ዓመት፣ ዘጠኝ ዓመት ቆይተው ወጡ። አንድ ሰው ተጠያቂ፣ አስቸኳይ ጊዜ አዋጅ እና እንደዚህ የጭፍን አሰራሮች በሙሉ ተቋሞቻችንን ይገሏቸዋል ሙሉ በሙሉ። ሰላማዊ የሆነ ሰልፍ ለማድረግ ካልተቻለ ሰው እኮ እንዴት ነው አለመደሰቱን፣ አለመቀበሉን ሀሳቡን የሚገልጽበት መስመር መኖር አለብ፣ እና ሰው በተናገረ ቁጥር እንደ ጠላት ማየት እኔ የመንግስትነት አያያዝ ነው ብዬ አላምንም። ጉዳዩ አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በሕዝቡ ዘንድ ከተፈጠረው ስሜት በመንደርደር ከአዋጁ ባሻገር የአገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች በማዛመድ ለማጤን የሚጥር ውይይት ነው። ተወያዮቹ በቅደም ተከተል የሰማችኋቸው የሕግ ባለሙያው አቶ ሙሉጌታ አረጋዊ፣ የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋና የግጭት አፈታት ባለሙያው ፕሮፌሰር ብርሃኑ መንግስቱ ናቸው። ለመጨረሻው ክፍል ውይይታቸው በሁለተኛው አጋማሽ ጠብቋቸው። ሲል የመንደሩ ሰው ሁሉ ስራ ያቆማል። ወጣቶች ፍቅረኞቻቸው የደወሉ መስሏቸው የያዙትን ስራ እርግፍ አድርገው ጆሮና ልባቸውን ያቆማሉ። እናቶች ሊጥም እያቦቁ ከሆነ ነጭ የቦክስ ጓንት ያጠለቁ መስሎ ብቅ ይላል። አሁን የመጡ ስልኮች ቢዘፍኑ ቢንቀጠቀጡ የአባየን ስልክ ድምፅ ከአእምሮ የሌት ቆታቻ ነው። ታውቁታላችሁ ይህን ድምፅ። በቲያትር አድናቂዎችና በሙያ አጋሮቹ የመድረክ ፈርጥ በሚል የክብር ስም የሚጠራው አንጋፋው ተዋናይ ፈቃዱ ተክለማርያምን ሕክምና የሚመለከት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ የምስራቅ አፍሪካ ሀገሮች የጋራ ልማት ባለሥልጣን ኢጋድ ግጭቶችን ለመከላከል እንዲሁም ለዲፕሎማሲና ለአደራዳሪነት መርሃ ግብሮች ማስፈጸሚያ የሚውል የ42 ሚሊዮን ዩሮ ስምምነት ከአውሮፓ ኅብረትና ከኦስትሪያ የልማት ድርጅት ጋር ተፈራርሟል። እስክንድር ፍሬው ዝርዝሩን ይዟል። ኢትዮጵያ ራሷ የምትመራው ኢጋድ እስካሁን በአገሪቱ ስላለው ወቅታዊ ሁኔታ የሰጠው አስተያየት ያንጸባረቀው አቋም አልነበረም። የስልጣን መልቀቂያ ጥያቄ ያቀረቡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዚህ የምስራቅ አፍሪካዊ ተቋም ሊቀመንበር ናቸው። በኢጋድና በዚች ሀገር መካከል ትስስር የመስፋቱን ግንኙነቱም የመጥበቁን ያህል ግን ተቋሙ ስለ ኢትዮጵያ ወቅታዊ ፖለቲካ ምንም አይነት አስተያየት ሰጥቶ አያውቅም። የኢጋድ ዋና ጸሐፊ አምባሳደር ማህቡብ ማአሊም ለአሜሪካ ድምፅ እንዳሉት ግን ለዚህ ምክንያቱ የአገሪቱ መሪዎች ራሳቸው ችግሩን ለመፍታት እየሰሩ መሆናቸው ነው። በኦሮሚያና በሶማሌ ድንበር በተከሰተው ግጭት ወደ አንድ ሚሊዮን የሚጠጉ ዜጋዎች ተፈናቅለዋል። በተለያዩ የአገሪቱ አካባቢዎች በተከሰቱ ግጭቶችም የበርካቶች ህይወት መጥፋቱ ተደጋጋሚ አለመረጋጋቶችም መከሰታቸው የአደባባይ ሚስጥር ሆኖ ቆይቷል። የኢትዮጵያ መንግስት ራሱ የአስቸኳይ ጊዜ አዋጅ አወጀውም ችግሮችን በመደበኛው የህግ ማዕቀፍ መፍታት አልተቻለም በማለት ነው። በግጭት ቅድመ ማስጠንቀቂያ በመከላከል ላይ ባተኮረ ዲፕሎማሲና አደራዳሪነትን በመሳሰሉ የሰላምና ጸጥታ ዘርፎች ላይ የሚሰራው ኢጋድ እንደሚለው ግን በኢትዮጵያ ያሉ ሁኔታዎች የአካባቢውን ጣልቃ ገብነት ወይም ድጋፍ የሚፈልጉ አይደሉም። ኬንያዊው አንጋፋ ዲፕሎማትና የድርጅቱ ዋና ጸሐፊ አምባሳደር ማህቡብ ማአሊም ይሄንኑ ነው ለአሜሪካ ድምፅ ያብራሩት። በአካባቢያችን የሰላምና ጸጥታ ችግር የሚያስከትል እያንዳንዱ እንቅስቃሴ ያሳስበናል። ያንን በተመለከተ ጥርጥር የለም። ነገር ግን እያንዳንዱ አገር ያንን የሚቋቋምበት ስልት ምን እንደሆነ መወሰን አለብን። ከኢትዮጵያ አንጻር ይህ የፓርቲ ፖለቲካ እንደሆነ እናውቃለን። እናም ያለኝ መረጃ ወይም ሪፖርት ምንድን ነው? ምክንያቱም ጉዳዩን በቅርበት አልከታተልም። የኢትዮጵያ ገዢ ፓርቲ ይህንን ጉዳይ ቁጭ ብሎ እየተነጋገረበት ነው። እናም የኢጋድ ሊቀመንበር ጭምር የሆኑት የኢትዮጵያው መሪ ክቡር ኃይለማርያም ደሳለኝ ያደረጉትን አስተዋጽኦም ተመልክተናል። በዓለም አቀፍ ቴሌቪዥን ቀርበው እየተነጋገርንባቸው ያሉ ፖለቲካዊ ጉዳዮች አሉ። ስለዚህ የመፍትሄው አካል ለመሆን እፈልጋለሁ ብለው ነው የተናገሩት። ያንን ስሰማ እኔ ራሴ ስሜታዊ ነው የሆንኩት። በዚያ አባባል በጣም በጣም ነው የተነካሁት። ይህ ችግሮችን ለመፍታት ትልቅ የአመራር ብቃት ማሳያ መንገድ ነው። በዚህች ህቻ አህጉር እንደ እርሳቸው ያሉ ሰዎች ቁጥር እንደሚጨምር ተስፋ እናደርጋለን። እናም የኢጋድ ዋና ጸሐፊ እንደሚያምኑት በኢትዮጵያ ላለው ወቅታዊ ሁኔታ መፍትሄ ከመፈለግ አንጻር መንግስት ተነሳሽነት እያሳየ ነው። ችግሩም ከአገሪቱ አቅም በላይ አይደለም ባይ ናቸው። ለዚህም ነው የኢትዮጵያ ጉዳይ ከኢትዮጵያ ውጪ የውይይት ጉዳይ አይደለም የምለው የኢትዮጵያ መሪዎች መፍትሄ እየሰጡት ያለ ጉዳይ ነው። እናም እኛ ልንወያይበት አያስፈልገንም። ምክንያቱም ጠቅላይ ሚኒስትሩ ከሥልጣን የሚወርዱ ከሆነና የመፍትሔው አካል መሆን እፈልጋለሁ ካሉ ከዚህ በላይ ምን ዐይነት ፖለቲካዊ ቁርጠኝነት እንፈልጋለን? ትረዳኛለህ። እንደ ኢትዮጵያዊ ይህን ማድነቅ አለባችሁ። ይህ በታሪክ እንደ ትልቅ ተግባር ሆኖ የሚቀመጥ ነው። በየሀገሮቻቸው ችግር ያሉባቸው ሌሎች መሪዎች ይህንን እንደ ምሳሌ እንደሚወስዱ ተስፋ አደርጋለሁ። ኢጋድ ከአውሮፓ ኅብረትና ከኦስትሪያ የልማት ድርጅት ጋር የተፈራረመው ስምምነት በስራ ላይ ያሉ ፕሮግራሞችን የሚያግዝ እንደሚሆን አምባሳደር ማዕሊም አስረድተዋል። የአውሮፓ ኅብረትና የኦስትሪያ ልማት ድርጅት ተወካዮችም በአዲስ አበባ የሚገኘው የኦስትሪያ አምባሳደር መኖሪያ ቤት በተካሄደው ስነ ስርዓት ላይ ተገኝተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችው ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በተለያዩ ወቅቶች ኢትዮጵያን የሚጎበኙ የዩናይትድ ስቴትስ ባለስልጣናት በሚያደርጓቸው ንግግሮች ስለ ሀገሪቱ ተጨባጭ ሁኔታ የተሳሳቱ ወይም የተዛቡ መልእክቶችን ያስተላልፋሉ ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። መድረክ ይድረስ አዲስ አበባ ለሚገኘው የአሜሪካ ኤምባሲ ባለው ሰሞኑን ባወጣው ግልጽ ደብዳቤ ላይ የቀደሙት ፕሬዚደንት ባራክ ኦባማ እንዲሁም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የነበሩትና በቅርቡ ከስራቸው የተነሱት ሬክስ ቲለርሰን ሁለቱም ወደ ኢትዮጵያ ኦፊሴላዊ ጉብኝቶችን ባደረጉባቸው ጊዜዎች ጥቅስ በአፍ ወለምታ ሲል የጠራቸውን የተሳሳቱ መልእክቶች አሰምተዋል ብሏል። የመድረክን ምክትል ሊቀመንበርና የውጭ ግንኙነት ተጠሪውን ፕሮፌሰር በየነ ጴጥሮስን ሰሎሞን አባተ አነጋግሯቸዋል። ዶክተር በየነ ጴጥሮስ አመሰግናለሁኝ። ለጊዜው እስቲ ስለዚህ ደብዳቤያችሁ ይዘት ባጭሩ ይንገሩኝ። ደብዳቤያችን እንግዲህ ከብዙ ዓመታት በአሜሪካም ሆነ በሌላውም ዲፕሎማሲ ተስፋ ከመቁረጥ ተነስተን እንግዲህ አንዳንድ የታዘብናቸውን ጭብጦች ነው እንደ ምሳሌ የጠቀስነው። ዋናው ስጋታችን የአሜሪካ ዲፕሎማሲም ሆነ ማለት በከፍተኛ ደረጃ ለምሳሌ የቀድሞ ፕሬዚዳንት ኦባማም ኢትዮጵያን በጎበኙ ጊዜ አሁንም የቀድሞው ሴክሬታሪ ኦፍ ስቴትስ አዲስ አበባን በጎበኙ ጊዜ የውጭ ጉዳይ ሚኒስትር ቲለርሰን ውጭ ጉዳይ ሚኒስትር ቲለርሰን ማለት ነው እና ስለ ኢትዮጵያ የሰጧቸው አስተያየቶች ገዥው ፓርቲን በእጅጉ የሚያደፋፍርና ለምሳሌ የፕሬዚዳንት ኦባማን ላለፉት ሁለት ዓመታት በሙሉ እንደ ምስክርነት እየተወሰዱ ጥሩ ምስክር ነው። ከደረሱብን ጉዳቶች በጣም ከፍተኛ የምንለው በኢትዮጵያ ውስጥ ያለው መንግስት በዴሞክራሲያዊ አግባብ ተመርጦ ያሸነፈ መንግስት ነው ብሎ ለምሳሌ ፕሬዚዳንት ኦባማ የተናገሩት እና አሁንም እኚህ የውጭ ጉዳይ ሚኒስትር ትለርሰን በኢትዮጵያ ሰላማዊ የሆነ የስልጣን ሽግግር እየተደረገ በማየቴ የሚሏቸው አስተያየቶች ምንም ሽግግር በሌለበት ያው ራሱ ገዢው ፓርቲ ያደግ በራሱ ውስጥ ሽግሽጎች እያረገ ጠቅላይ ሚኒስትር የነበሩትንም ያው ራሱ ያስቀምጣቸውን ስለሆኑ ስልጣንን ልቀቅ ከብዙ ግምገማ በኋላ ማለት ነው። በተለያዩ ደረጃ ገምግመው ደክመ ተገኝተሃል፣ ጠንካራ ሆነ ሀገሪቱን ጠጥ ረጭ አድርገህ አስተዳደር አልቻልክም በሚል ወቀሳ እንዲነሱ ትዕዛዝ ሰጥቷቸው እንጂ በኢትዮጵያው ነባራዊ ሁኔታ አንድ ጠቅላይ ሚኒስትር ተብዬው በግል ተነሳሽነት ስልጣን ለክት ያለው ማለትም እንደማይችል ብልም ደግሞ ፋይዳ እንደሌለው፣ ምክንያቱም የሥርዓቱ የሚሰራው በዴሞክራሲያዊ ማዕከላዊነት በሚባለው የፓርቲውን ውሳኔዎች ማንም ግለሰብ ቢሆን ማስፈጸም ነው እንጂ በግሉ ለሀገር አቀፍ እንደሚመረጥ ፕሬዚዳንት ይህን ኃይል ስልጣን ያለው እና በራሱም ፖለቲካ አጀንዳ ወይም ፕሮግራም ያልተወዳደረ እና የፓርቲውን ትእዛዝ የሚፈጽም መሆኑን የዘነጋ አይነት የዋህ ስቴትመንት ወይም ንግግር ማድረጋቸውን ስናይ፣ እንደዚሁም ይህንን የአስቸኳይ ጊዜ አዋሲምን የአሜሪካን መንግስት በመጀመሪያው የተቃወመው አስፈላጊ አይደለምን ብለው አቋም የወሰደ አርገን የተደሰትንበት ቢሆንም አሁን ደግሞ ያው ቶሎ ከዚህ ውጡ እንጂ የወሰዳችሁት እርምጃ ሀገሪቷን ለማረጋጋት ጸጥታን ለማስፈን በጣም አስፈላጊ ሆኖ አይቼዋለሁ ብለው እስከምናገር መድረሳቸው ሁሉ ሀገራችን ውስጥ ላለው የፖለቲካ ችግር ያለው ስርዓት መፍትሄ እንዲፈልግ የሚጋብዝ ሳይሆን እንዲሁ የሚያደፋፍር ባሉበት እንዲሰኑ ማለት ነው ሆኖ ስላገኘን የዓመታት ትዝብታችንን ለማስቀመጥ የተጻፈ ግልጽ ደብዳቤ ነው የነበረው። ዶክተር በየነ ደብዳቤያችሁ ግልጽ ደብዳቤ ነው የሚለው፣ አዲስ አበባ ለሚገኘው የዩናይትድ ስቴትስ ኤምባሲ የተጻፈ ደብዳቤ ነው። ከግልጽ ደብዳቤነቱ በተለይ በቀጥታስ አስገብታችኋል? ይሄንን ቅሬታችሁን ለአሜሪካ ኤምባሲ? አዎ እንዲደርስ አድርገናል። በአሜሪካን ኤምባሲ እስካሁን ድረስ ግንኙነት መፍጠር የቻል ነው እና አስተያየታችንንም ቀደም ብሎም በተለያዩ ጉዳዮች ላይ በተለይ ያላቸው አመለካከት ጥልቀት የሌለው እና ዝም ብሎ ላይ ላዩን ገዥው ፓርቲ የሚለውን ብቻ እንደ ወረደ መከፈል አይነት ነገር ሆኖ መገኘቱ ያንን ቅሬታ ወይም ከኛ ሰምተው መረዳት አይፈልጉ እነዚህ ባለስልጣኖች፣ እስከ ሀገሪቷ ርዕሰ መንግስት ድረስ ሁሉም ሲመጡ ወይም ቀርበን እንድናስረዳ ፈቃድ አይሰጡ። እነሱ ደግሞ ያለውነውን ነገር ለምሳሌ እንደ ዴሞክራሲያዊ አግባብ የተመረጠ መንግስት ነው ብለው ደግሞ ፕሬዚዳንት እንዲህ አይነት ስህተተኛ ንግግር እንዲያደርጉ የሚያበቋቸው ያው እነሱ በሚሰጡት መረጃ ነው። መቼም አንዴ ፕሬዚዳንት ዝርዝር መረጃ በራሱ አጥንቶ ለመድረስ መጠበቁ ተገቢ አይሆንም። ስለዚህ ማን ነው የዚህን አይነት መረጃ የሚሰጠው ከምለው በመነሳት ምስ ያለው እዚሁ ሀገር ካለው ዲፕሎማሲ ነው ዲፕሎማቲክ ሪፕሬዘንቴሽን ወይ ተወካዮቹ የሚሰጡት ሴትና ትምተና ነው። በላይ ባለስልጣኖቹ የሚያስተጋቡት የምለውን አይነት ቅሬታችንን መግለጽ ነው። አንድ የፖለቲካ ሰር ኃላፊ በሚባል አንድ የጎረምሳ ወጣት ነው። ከዛ በላይ ያልፈን እኔ ለምሳሌ በግለም መድረክ አሁን ያሉትን አምባሳደር ቀርቦ ሊያነጋግራቸውን ብሪፍ ሊያደርግ ይፈልጋል ብዬ ማስታወሻ የላኩላቸው ገና በጥቅምት ወር ነበር። እስካሁን ድረስ አምባሳደሩ ሊያገኙን አይፈልጉም እና ስለዚህ በዚሁ በግንኙነት መስመራችን መልእክቱ እንዲደርስ አድርገን መልእክቱ እንደደረሰም ገልጾልኛል። ደብዳቤያችሁ ደርሶናል፣ ሪቪው እናደረገዋለን የሚል አንድ ተስንኝ ነው የላክልኝ። ይሄንን አሁን ግልጽ ደብዳቤ ያወጣችሁትን ደብዳቤ ብለን ነው ደርሶት ታይቶት እንግዲህ ከሌላ ካለቃህም ከሌሎቹም ጋር ሼር እንድታደርግ በማለት በሱ አድራሻ ነው የላክ ነው እና ደርሶኛል፣ አመሰግናለሁ፣ ደብዳቤያችሁን ሪቪው እናደርገዋለን ነበር ያለኝ። ከዚያ በኋላ ከኛው ከመድረክ በላይ አመራር አካባቢ በቅርቡ ከ ከተፈቱት ጋር ተገናኝተዋል። ባለፈው ዓርብ ማለት ነው። ማን ናቸው እሳቸው? አግኝቷቸዋል። እኔ እንግዲህ ስማቸው ነው የመጥቀስ አስፈላጊ አይደለም። ከእስር መፈታታቸውን ምክንያት አድርጎ ነው ያገኛቸው። አምባሳደሩ ናቸው? ለም አምባሳደሩ ያገኘን አይፈልጉም አይነት ማለት ነው። ስለዚህ እኒሁ የፖለቲካ እታሼ ነው። አዎ የፖለቲካ ኦፊሰሩ ነው ያገኛቸው። ለእናንተም ደብዳቤያችሁን አግኝተነዋል ብሎ አንድ መስመር ጻፈልኝ ያሉት እኚሁ የፖለቲካ እታሼ ናቸው። አዎ እሱ ሰው ነው ሰው ነው እና በዚህ ደብዳቤ በየነ ሰድቦናል አሌ ነው የተባልኩት። እና እኛ እንግዲህ እንዴት አድርጎ ስድብ ሊሆን እንደምችል ባይገባኝም እንግዲህ የጉዳዮቹን ኢትዮጵያ ውስጥ ያለውን የፖለቲካ ፓርቲውን ምንነትና አሰራሩንም ጭምር በብቃት ሳትገነዘቡ የምታደረጓቸው ስቴትሜንቶች የኢትዮጵያን ሕዝብ ምኞት የሆነውን ለዲሞክራሲ የሚያደርገውን ጥረት ከፍተኛ ጉዳት እያደረሰበት ነው የሚል መንፈስ ነው እንግዲህ ያለን። የጻፍነው ደብዳቤ ዋናው ፋይዳው ይሄ ነው እና ጉዳዩን ወይም በአግባቡ ከኛ ተረዱ ከምናውቀው፣ ካልሆነም በማታውቁት ነገር ከፍተኛ የሆነ አስተያየት እንዲሰጡ አለቆቻችሁን ያልሆነ ነገር ብሪፍ ባታደርገዋቸው የሚል አይነት መልእክት ነው እንግዲህ በእኛ በኩል ማስተላለፍ የፈለግነው። ዶክተር በየነ በዚህ ደብዳቤያችሁ ውስጥ የጠቃቀሳችኋቸው አንዳንድ ቃላት አሉ፣ ሀረጎች አሉ። ለምሳሌ ፕሬዚደንት ባራክ ኦባማም ሆኑ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን እነዚህን አስተያየቶች የሰነዘሩት መረጃ በማጣት በአፍ ወለምታ፣ በምዕራብ የዋህነት ምክንያት እንዲህ የመሳሰሉ ነገሮችን ጠቃቅሳችኋል። ወይም ደግሞ አሁንም ሲነግሩኝ የዋህ ንግግር የሚል ጣል አድርገዋል። እና ምናልባትስ እንዳልሆነስ ምን ማረጋገጫ አላችሁ እናንተ ይሄ ነገር መረጃ በማጣታቸው ምክንያት መሆኑን ወይም ደግሞ በአፎ ለምታ ወይም የተሳሳተ ንግግር ወይም ያልፈለጉትን ነገር በመናገራቸው መሆኑን ለምሳሌ አንዊቲንግሊ የተናገሩት ነገር ብላችሁ የጻፋችሁት ወይም ደግሞ ከምዕራብ የዋህነት ባልመነጨስ ሁኔታ ከሆነና እምነታቸውን ከሆነስ እነዚህ መሪዎች የተናገሩት እኛ ምስል ባለን ግምት ባራክ ኦባማን የሚያህል ጥቃት ያለው ሰው ከአንድ መቶ ሚሊዮን በላይ ያለው የኢትዮጵያ ሕዝብ በነፃ ፍትሐዊ፣ እና ታማኝ በሆነ ምርጫ የኢህአዴግን መንግስት መርጦታል፣ የሚል አስተያየት ይሰጣሉ ብለን እናምንም። የመድረክ ምክትል ሊቀመንበር እና የውጭ ግንኙነቶች ኃላፊው ፕሮፌሰር በየነ ጴጥሮስ ተስፋ መቁረጥ ደረጃ ያደረሰን እስከ ማለት የደረሱበት ግንኙነት ከአሜሪካ ኤምባሲ ጋር እንዳላቸው ተናግረዋል። ሌሎችም ቀደም ካሉ አምባሳደር እንደ ማስፈራሪያ አይነት ንግግርም ተደርጎባቸው እንደነበረ ገልጸውልናል። ይቀጥላል። ከዶክተር በየነ ጋር ያደረግነው ውይይት በነገው ምሽት። ከዩናይትድ ስቴትስ ኤምባሲም አዲስ አበባ ከሚገኘው የሚገኝ ምላሽ ለማግኘት ጥረት እያደረግንን፣ ባገኘን ጊዜ እናካትታለን። በነገው ምሽት ለቀሪ ዝግጅት ጠብቁን። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት መደበኛ ስርጭት ነው። የስቱዲዮ ሰዓታችን ከምሽቱ በአዲስ አበባ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ተኩል ሌል ነው። በቀጥታ ወደ ሁለተኛው አጋማሽ ይሆናል የምናልፈው። አፍሪካ በጋዜጦች ይቀርባል። አዘጋጅና አቅራቢ አዳነች ፍሳዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። አርባ አራት የአፍሪቃ ሀገሮች ትልቅ ነጻ ገበያ ለመመስረት ተስማሞ፣ በርበራ ወደብን የማልማቱ እቅድ የአፍሪቃ ቀንድን ሊያናጋ ይችላል ተባለ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ሲኤንቢሲ የተባለው የአሜሪካ ቴሌቪዥን ስርጭት ድረገጽ ኪጋሊ ሩዋንዳ የተሰበሰቡት የአፍሪካ መሪዎች የዓለም የንግድ ድርጅት ከተመሠረተ ወዲህ ትልቁ የነጻ ገበያ አካል የመመስረት ስምምነት መፈራረማቸውን ገልጿል። የአፍሪካ አህጉራዊ የነጻ ንግድ ስምምነት የአፍሪካ ህብረት 55 አባል አገሮችን የሚያስተባብር ቀረጥ የማይከፈልበት የንግድ አካል ይሆናል። ስምምነቱ አንድ ነጥብ ሁለት ቢሊዮን ህዝብን የሚያቅፍና ሁለት ነጥብ አምስት ትሪሊዮን ዶላር ገቢ የሚያስገኝ የነፃ ገበያ ቀጠና እንደሚሆን የአፍሪካ ህብረት ገልጿል። የአፍሪካ ሀገራት ከአህጉሪቱ ውጭ የሚልኳቸውን ሸቀጣሸቀጥ አይነቶችን እንዲያሰፉ ሊረዳቸው እንደሚችልም የአፍሪካ ህብረት ተስፋ አለው። ከአፍሪካ የንግድ ልውውጥ ከ20 ከመቶ በታች ነው በአህጉሪቱ ውስጥ የሚንቀሳቀሰው ሲሉ የወቅቱ የአፍሪካ ህብረት ሊቀመንበር የሆኑት የሩዋንዳው ፕሬዚዳንት ፖል ከጋሜ ባለፈው ማክሰኞ ባደረጉት ንግግር መጥቀሳቸውን አያይዘውም በአገሪቱ የሚደረገው የንግድ ግንኙነት እንዲጠናከር ማድረግ ከተቀረው ዓለም ጋር የሚካሄደው የንግድ ግንኙነት ይቀንሳል ማለት አይደለም ማለታቸውን ሲኤንቢሲ ቴሌቪዥን ስርጭት ድረገጽ ገልጿል። ይሁንና የንግድ ቀጠናውን ስምምነት የሚነቅፉም እንዳልታጡ ዘገባው ሳያወሳ አላለፈም። የናይጄሪያ ፌዴራል ካቢኔ የንግዱን ስምምነት ባለፈው ሳምንት ቢያጸድቅም የሀገሪቱ ፕሬዝደንት መሐመዱ ቡሃሪ ከሀገሪቱ ባለድርሻዎች ድርሻዎች ተጨማሪ ግብአት ለማግኘት ሲሉ በጉባኤው እንዳልተገኙ ታውቋል። የሀገሪቱ የሙያ ማኅበራት ስብስብ የሆነው የናይጄሪያ የሌበር ኮንግረስ የንግዱን ስምምነት ተቃውሟል። ናይጄሪያ ከነዳይ ዘይት ውጭ የሆኑትን ዘርፎች በሚመለከት ለውጭ ውድድር የሚያስችል ወደ ውጭ የመላክ ብቃት የላትም ሲሉ አንጋፋ የአፍሪቃ አማካሪ ኢማድ ምስዱ ማስገንዘባቸውን ሲኤንቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የኡጋንዳ ፕሬዚደንት የወሪ ሙሴቬኒ ምክንያቱ ባልታወቀ ሁኔታ በጉባኤው እንደማይገኙ ተገልጿል። የአፍሪቃ ሕዝብ ብዛት እንደ አውሮፓ አቆጣጠር እስከ 2050 ዓ ም በሚኖረው ጊዜ በ32 ዓመታት ውስጥ ማለት ነው 2.5 ቢሊዮን እንዲደርስ ይጠበቃል። የአፍሪቃ የነጻ ገበያ ቀጠና ስለ መመስረት ጉዳይ መነጋገር የተጀመረው ከሶስት ዓመታት በፊት መሆኑን ሲኤንቢሲ የተባለው የአሜሪካ ቴሌቪዥን ስርጭት ድረገጽ ጠቁሟል። የተባበሩት መንግስታት ድርጅት ባለፈው ወር ባወጣው ጥናት መሰረት የነፃ ንግድ ስምምነት በረጅሙ ሲታይ 161 ቢሊዮን ዶላር ጥቅም ያስገኛል። ይሁንና ጥቅምና ዋጋዎች በምልላ ሀገሪቱ በተመጣጣኝ መንገድ ላይከፋፈል እንደሚችል በመግለጽ ጥናቱ ያስገነዝባል። በመርህ ደረጃ ከታየ በመላ አፍሪካ የነጻ ንግድ ቀጠና መኖሩ ጥሩ የኢኮኖሚ ትርጉም አለው ይላሉ ቬሪስክ ማፕል ክሮፍት የተባለው የአፍሪካ አደጋ ኮንሰልተንሲ ኃላፊ ቤን ዴይተን፣ ትልቁ ችግር የሚሆነው ግን የአፍሪካ ሀገሮች የውጭውን የጉምሩክ ቁጥጥርን በሚገባ በተግባር ላይ ለማዋል ይቸግራቸዋል። ለምሳሌ ወደ ጋና የገቡ በርካሽ ዋጋ የሚሸጡ የቻይና ዕቃዎች ውሎ አድሮ ብዙም ቁጥጥር ሳይደረግባቸው ብዙ የአፍሪካ ሀገሮች ድንበሮች አልፈው ናይጄሪያ ሊደርሱ ይችላሉ። ይህ አሁንም ያለ ችግር ቢሆንም ነፃ የንግድ ቀጠናው ሲተገበር ደግሞ ልብስ ይችላል ሲሉ ቤን ፓይተን ማስገንዘባቸውን ሲኤንቢሲ የተባለው የቴሌቪዥን ስርጭት ድረገጽ አስነብቧል። ብሉምበርግ የዜና አገልግሎት ደግሞ የሶማሊላንድ ግዛት የውጭ ጉዳይ ሚኒስትር ሰዓድ አሊ ሽሬ የበርበራ ወደብን በሚመለከት የተፈጠረው ጠብ የአፍሪቃ ቀንድን ሊያናጋ ይችላል ማለታቸውን ጠቅሷል። በዱባይ መንግሥት ባለቤትነት ወደብን በማንቀሳቀስ ሥራ የተሰማራው ዲፒ ወርልድ የበርበራ ወደብን ለማልማት የ30 ዓመታት የስምነት ዕድል አግኝቷል። ወደቡን የማስፋትና የማልማት ሥራ 442 ሚሊዮን ዶላር ያስወጣል። የኢትዮጵያ መንግሥት በበኩሉ የ19 ከመቶ አክሲዮን ለማግኘት ችሏል። ሶማሊላንድ ለአውሮፓ አቆጣጠር ከ1991 ዓ ም አንስቶ የራስ ገዝ አስተዳደር የመሠረተች ሲሆን ሶማሊያ ለሶማሊላንድ እውቅና የማትሰጥ በመሆኗ ስምምነቱ ተሰርዟል፣ ሕጋዊነት የለውም ማለቷን የብሉምበርግ ድረገጽ ጠቅሷል። ሶማሊያ ስለ ወደቡ በተደረገው ስምምነት ምክንያት ሶማሊላንድን ለመውረር ከወሰነች ራሳችንን የመከላከል መብት ይኖረናል ካሉ በኋላ ግጭቱ በእኛ ላይ ብቻ አይወሰንም ማለታቸውን ድረገጹ አውስቷል። የተባበረው አረብ ኢሚሬቶች ወታደራዊ አውሮፕላን ማረፊያንና የባህር ኃይል ሰፈርን የሚያስተናግደው በርበራ ወደብ ከደቡብ የመን 260 ኪሎ ሜትር በሚርቀው የአደን ባሕረ ሰላጤ ነው የሚገኘው። የተባበረው የአረብ ኢሚሬቶች ወታደሮች በሳውዲ አረቢያ ከሚመራው ጥምረት ጋር በመተባበር ሁቱ አማጺያንን በመዋጋት ላይ ያሉት እዛው ደቡብ የመን ውስጥ እንደሆነም የብሉምበርግ ድረ ገጽ ዘገባ ያወሳል። የተባበረው የአረብ ኤሚሬቶች የባህር ኃይል ሰፈር በመጪው ሰኔ ወር ይጠናቀቃል ተብሎ እንደሚጠበቅ የውጭ ጉዳይ ሚኒስትሩ ገልጸዋል። መቼ ስራ እንደሚጀምር ግን ከመናገር ተቆጥበዋል። ፋና ብሮድካስቲንግ ኮርፖሬሽን በዘገበው መሰረት የተባበረው የአረብ ኤሚሬቶች የውጭ ጉዳይ ሚኒስትር ሼክ አብደላ ቢን ዛይድ አልናህያንና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከ17 ቀናት በፊት አዲስ አበባ ተገናኝተው በተነጋገሩበት ወቅት በአፍሪካ ቀንድና በመካከለኛው ምስራቅ ጸጥታ ላይ አብረው ለመስራት መስማማታቸውን የብሉምበርግ የዜና አገልግሎት ድረገጽ ዘግቧል። የሶማሊላንድ የውጭ ጉዳይ ሚኒስትር ባለፈው ሰኞ ዱባይ ሄደው ለጋዜጠኞች በሰጡት መግለጫ ኢትዮጵያ በበርበራ ወደብ ላይ የአክሲዮን ድርሻ መያዟ እውቅና የመስጠት ተምሳሌት ነው ብለዋል። ሶማሊላንድ የራስ ገዝ አስተዳደር ያወጀችው ሶማሊያ በእርስ በርስ ጦርነት ታምሳ ሥርዓተ አልበኝነት በሰፈነበት ወቅት ሲሆን እውቅና የሰጣት ሀገር ግን የለም። የኢትዮጵያ የትራንስፖርት ሚኒስትር አህመድ ሺዴ በበርበራ ወደብ የአክሲዮን ድርሻ መያዝ ከሉዓላዊነትና እውቅና ከመስጠት ጋር የሚያያዝ እንዳልሆነ ገልጸዋል። ግጭት ሊነሳ ይችላል የሚባለውንም ባለድርሻዎች ሁሉ ውሎ አድሮ የኢኮኖሚ ልማት ጉዳይ መሆኑን ይረዳሉ ማለታቸውን ድረገጹ አወስቷል። የተባበረው የአረብ ኤሚሬቶች የሶማሊላንድን የፖሊስና የጸጥታ ኃይልን እንዲያሰለጥን የሚደረገው ስምምነት እየተጠናቀቀ መሆኑን የውጭ ጉዳይ ሚኒስትሩ ጠቁመዋል። የተባበረው የአረብ ኤሚሬቶች ኤርትራ ውስጥም ወታደራዊ ሰፈር እየገነባ መሆኑን የተባበሩት መንግሥታት ድርጅት መርማሪዎች ለጸጥታው ምክር ቤት ተናግረዋል። ይህም በኤርትራና በሶማሊያ ላይ የተጣለውን የመሳሪያ ማዕቀብ ይጥሳል ሲሉ መርማሪዎቹ ለጸጥታው ምክር ቤት ማስገንዘባቸውን ብሉምበርግ ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። ነው አዳነች፣ እናመሰግናለን። ለዘገባው ወደ ተከታዩ ቅንብር እናልፋለን። በኢትዮጵያ የወቅቱ የፖለቲካ ሁኔታ ላይ የተካሄደ ውይይት ነው። አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በሕዝቡ ዘንድ ከተፈጠረው ስሜት የሚንደረድረው ውይይት ከአዋጁ ባሻገር የሀገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎችን ይመረምራል። የአዋጁን ሕጋዊ መሰረት፣ የዜጎችን መብት ጥበቃና ይልቁንም በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች የሚታዩትን ግጭቶች የሚያስከትሉትን አደጋ የመከላከል ግዴታና አስፈላጊነት በትይዩ ይመለከታል። ተወያዮች ፕሮፌሰር ብርሃኑ መንግስቱ፣ ዩናይትድ ስቴትስ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ማኔጅመንትን ፐብሊክ ፖሊሲ መምህርና የግጭት አፈታት ባለሙያ፣ አቶ ሙሉጌታ አረጋዊ የህግ ባለሙያና በአዲስ አበባ ዩኒቨርሲቲ የህገ መንግስትና የመገናኛ ብዙሀን ህግ መምህር፣ እንዲሁም አቶ የሽዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱም የተከታታይ ውይይቱን የመጨረሻ ክፍል ይዞ ቀርቧል። በትናንቱ ምሽት እልባት ካደረገበት ይጀምራል። አሰራርን፣ ሂደትን፣ መደላደሉ ለግራና ለቀኝ አመቺ የሆነ ድርድር፣ እርቅና ሰላም እንደምን ይምጣ፣ ማምን ያድርግ በመንግስት ብቻ ሳይሆን በዜጎችና በተቃዋሚዎች ምን ሊደረግ ይችላል? ምናልባት እርሶን ለብቻ መልሰን አምጥተን በዝርዝር መሄድ ያለብን ጭብጦች ይመስሉኛል። አቶ ሙሉጌታ ቀድሞ በተነሱትም ሊሆን ይችላል አሁን ባነሳ ነው ጭብጥ ዙሪያ በተለይ በህግ ዓይን እርሶ ትኩረቶ ህገ መንግስት ነውና ሊያነሱ የሚፈልጉት ሀሳብ ካለ ለእርሶ እድል ስ እኔ፣ ወደፊቱ እንዴት የሚሄድ ወይም ከአሁን በኋላ ምን ይደረግ የሚለው ላይ አንድ ነገር ብል ደስ ይለኛል። መልካም። ምን ብዬ አስባለሁ፣ በአጠቃላይ ሀገራችን ውስጥ ያሉት ኢንትረስቶች ስንጨምቃቸው ሁለት ልናደርጋቸው እንችላለን። አንድ የፖለቲክ ሚት ፍላጎት አለ ተቃዋሚ የሚሆን መንግስት፣ በሌላ በኩል ደግሞ የሀገር ሰላምና ደህንነት ፍላጎት አለ። እነዚህ ሁለት ፍላጎቶች አሉ። አሁን እነዚህ ፍላጎቶች እንደየ ሁኔታ የሚጋጩ ሊሆኑ ይችላሉ ወይም የሚዛመዱ ሊሆኑ ይችላሉ። ፖለቲከኞች በአጠቃላይ ፀባያቸው ምንድን ነው? ፍላጎታቸው ስልጣን ነው። ተቃዋሚ የሚሆን መንግስት፣ ለስልጣን ነው የሚታገሉት በሌላ በኩል ደግሞ እንዳልኩት የሀገር ኢንትረስት ደግሞ አለ። ሰው ውሎ ስራ ላይ ውሎ ወደ ቤት በሰላም መግባት ይፈልጋል፣ እና ሰላምና ደህንነት እንዲኖር ይፈልጋል። አሁን ፖለቲካ ብዙ ጊዜ እንዴት ነው የሚያደርጉት? የራሳቸውን የግል ኢንትረስት የሀገር ኢንትረስት አድርገው የማቅረብ ፍላጎት ሚኖራቸው። በዚህ ምክንያት ሁለት ኢንትረስቶች ይቀላቀሉና ልክ አንድ ድርጅት ተነስቶ እኔ ሀገር ነኝ ይላል፣ ወይም እኔ ህዝብ ነኝ ይላል እና እኔ ህዝብ ስለሆንኩም እኔ የምፈልገው ነገር ህዝብ የሚፈልገው ነው የህዝብና የፖለቲከኞች ግንኙነት ወይም ፍላጎት አንድ ተደርጎ ሲቀርብ የሚፈጠር ችግር ነው። አሁን እያየን ያለ ነው። እዚህ ሀገር ሰ ምንድን ነው መሆን አለበት የማስበው፣ ለምሳሌ በኢትዮጵያ መንግስትና በኢትዮጵያ ህዝብ መሀል ልዩነት አለ። ህዝብና መንግስት ናቸው። ህዝብና መንግስት አንድ ሆኖ አያውቅም፣ አንድም አይሆንም። ሶ የኢትዮጵያ መንግስት ምንድነው ማድረግ ያለበት? ይመስለን አሁን ተብሎም አያቅ ለማውራት ፈልጌ አይደለም አሁን የሚታየ እኔ እየቦታው በተለይ በኦሮሚያ መሬት ብጥብጥ አለ፣ ረብሻ አለ፣ ተቃውሞ አለ። አሁን መንግስት ምርጫ አለው። ይህ ተቃውሞ ወንጀለኞችን የሚሰሩት ስራ ነው የወንጀል ስራ ነው ብሎ የሚያስብ ከሆነ ልክ አሁን እየተደረገ እንዳለው የጸጥታ አስከባሪዎች ልቆ ወንጀለኞችን መያዝ ማሰር፣ መክሰስ መፍረጥ ነው። ሌላው ማለት ደግሞ አይ ይሄ የወንጀል ስራ አይደለም፣ ወይም የወንጀል ስራ ብቻ አይደለም፣ የፖለቲካ ችግርም ነው። ልቅ መንግስት አንዳንድ እንደሚናገረው ህዝቡ የሚያነሳቸው ጥያቄዎች ህጋዊ ናቸው፣ ተቀባይነት ያላቸው ናቸው ሲሉ ይደመጣሉ የኢህአዴግ ባለስልጣናት። እሱ ማለት ምን ማለት ነው? ህዝቡ የሚያነሳው የሚያነሳቸው ጥያቄዎች ተገቢ ጥያቄዎች ናቸው ከተባለ ህዝቡ ምን አይነት ጥያቄዎች ነው እያነሳ ያለው? ምን አይነት ጥያቄዎች እንደምናነሳ መንግስት በዝርዝር በተደጋጋሚ ነግረናል። የፍትህ ጥያቄ፣ የመልካም አስተዳደር ጥያቄ ወዘተ። መንግስት እስካሁን ያልነገረን ያለው ምንድን ነው፣ እነዚህ ችግሮች እንዳሉ ካመነ በአደባባይ እና ይቅርታ ከጠየቃል፣ ለእነዚህ ችግሮች መፈጠር እኔ ምክንያት ነው ብሎ ካለ እነዚህ ችግሮች እንዴት ሊያስወግዳቸው ነው የሚፈልገው? በምን መንገድ ነው እነዚህን ችግሮች አስወግዳለሁ የሚለው? ካልሆነ እነዚህ ችግሮች ማስወገድ የሚችልበት ነገር ካልነገረን፣ በምን ታምር ነው መንግስት መንግስት ሆኖ መቀጠል የሚችለው? ልክ ቅድም ፕሮፌሰር ብርሃኑ እንዳሉት የመንግስት ሌጅትማሲ ከምንድን ነው የሚቀዳ? ካአሁን በኋላ የመንግስት ተቀባይነት በምን ላይ ነው የሚመሰረተው? ከዚህ ወደፊት ስንጓዝ እሱ ከመንግስት በኩል መስማት እንፈልገው። እኔ የመንግስት እንዲወርድ አልፈልግም፣ አሁን ማለት ነው ፐርሶናሊ። ምክንያቱም የመንግስት አሁን ዛሬ ወርጃ አለ ድንቀት የአገር ሰላምና ደህንነት ይበላቸዋል። እና ሪሊስቲክ ስላልሆነ ከዚህ መንግስት የምጠብቀው ምንድን ነው? እነዚህ ችግሮች ፖለቲካዊ ገጽታ ስላላቸው እነዚህ ፖለቲካዊ ችግሮች በዚህ መንገድ እሰታቸዋለሁ ማለት አልቻለም እስካሁን። ምናልባት መንግስት የሆነ የሪፎርም ፓኬጅ ይዞ ቢመጣ እና ከእነዚህ መንግስትን ከሚቃወሙ ኃይሎች ጋር ፓኬጅን ቢያስተያየው ይህ ተቀራራቢ የሆነ ነገር ሊመጣ ይችላል እና እኔ አሁን የምጠብቀው ከመንግስት ነው የኢትዮጵያ ችግር ሊፈታ የሚችል አሁን መንግስት ነው ላያንሽ የአንበሳ ድርሻ ያለው ችግሩ በመፍታት ላይ የኢትዮጵያ መንግስት የኢህአደግ መንግስት ነው እና የኢህአደግ መንግስት ይህ አሁን አገሪቱ እያየች ያለችው ችግር እንዴት ሊፈታ እንደሚችል ክበር አልነገረንም። እሱ ከመንገድ ቢጀምርና ከዛ በኋላ በዛው መሰረት ውይይት ሊቀጠል ጥሩ ይመስለኛል። በአይነት መልካም። ትልልቅ ነጥቦችን ያነሱት አቶ ሙልጌታ፣ ግን ሰዓት ተሻምቼም ቢሆን እንደው በግማሽ ደቂቃ ውስጥ መመለስ ያለቦት ነገር እንዲጠይቅ ይጋብዛል። መንግስት ያልነገረን ብለው ያሉትን ብዙዎች የሚስማሙበት ይመስለኛል። የነገረን ችግር ናቸው መፍታት አልቻልኩም፣ ኃላፊነት ወስዳለው በሚል በተደጋጋሚ አድርገዋል። በተደጋጋሚ ግን ተመሳሳይ መፍትሄዎችን ነው ያቀረበው የአስቸኳይ ጊዜ አዋጅን ጨምሮ። ያ ማለት ግን መልስ አይደለም ወይ? ያልተሰጠ መልስ ሊሆን አይችልም ወይ? አንድ መንግስት ሁነኛ መፍትሄ ካልሰጠ አልቻለም የሚለው ድምዳሜ ለምን እንደመልስ ሊወሰድ አይችልም? ሊወሰድ ይችላል። ይህ መንግስት እስካሁን መፍትሄ ፈጥሮ አገሪቱም በተረጋጋ መንገድ ሰላምና ደህንነት እንጆ እንዲታረቅ ማረግ ያልቻለው በቃ እንደ መንግስት መፍትሄ ማምጣት ስላልቻለ ነው ብሎ መደምደም ይቻላል። ያ ድምዳሜ ግን የትም አያደርስም በእኔ በኩል። ምክንያቱም ችግሩ አለ። መንግስት ጨርሻለሁ። ለምሳሌ አቶ ሽፈራውን ብለው ተናገሩ የብሔረ ብሄረሰቦች ጥያቄ ተፈቷል ብለዋል። ቅድ አቶ ሽፈራው ሽጉጤን ነው የሚል ሽፈራው ሽጉጤ መግለጫ ሲሰጥ ረጋዜጠኝ የሰማሁት እንደዚህ ብለዋል። የብሔር ጥያቄ ተፈቷል ብለዋል። እኔ ተፈቷል ብዬ አላስብ እና እንደየ አስተሳሰባችን የተለያየ አስተሳሰብ መስጠት ይችላል። አስተሳሰብ ነው የሆነ ጥያቄ አ የአመለካከት ጥያቄ ነው እና መንግስትም ለኢትዮጵያ ችግር ይሄ አስቸኳይ ጊዜ አዋጅ ነው ብሎ ያለ አይመስለኝም። አልሰማሁም መንግስት እንደዛ ሲል የአስቸኳይ ጊዜ አዋጅ የፈለግኩት ሕግና ስርዓት ስለፈረሰብኝ እሱን ለማስተካከል ነው። አክቹዋሊ ራሳቸው አቶ ሲፈራ አሁንም ምን ብለዋል? ሰላም ሳናመጣ የዴሞክራሲ ስራ ሊሰራ አንችልም ብለዋል። ስለዚህ ይሄ አስቸኳይ ጊዜ አዋጁ የኢትዮጵያ ሕዝብ ችግር ፕራይመሪ፣ በመጀመሪያ ደረጃ ሰላምን ካረጋገን በኋላ መፍትሄ ወደምንላቸው ነገሮች እንሄዳለን ነው እያለ ያለው መንግስት። እኔ አሁን መስማት እንፈልገው የሰላምና የደህንነቱ ስራ ቶሎ እንዲፈጸም አቸው ከጊዜ አዋጁ ስራው ምክንያቱም መቁረጥ ይቻላል። ባይዘቦች ስድስት ወር መጠበቅ ያለባቸው ማንሳት ይችላሉ። ከፈለጉ ሰው ምን ማድረግ ይችላሉ? ሰላም ከፈጠርን ይህ ይሄ ማድረግ እንፈልጋለን። ከሰላም በኋላ የሚሉትም ካለ እሱ አሁን መስማት ብንችል ለመረጋጋቱ አስተዋውቅ ሊያረግ ምክንያቱም ሰው ይወያይበታል። የጎደለም ነገር ካለ ይሁን ይችላል እና የምራይ ቢሆን ዋናው ችግር እሱ ነው እና ይህም ምን ያሰኝል? ይህ መንግስት በትክክል እያሰብ አይደለም፣ ወይም እርስ በርሱ መንግስት እንደ አንድ ድርጅት የተንቀሳቀስ አይደለም። በመሀ በውስጥ ያለው ትስስር አላሰራ ያለው ይመስላል። ሌላ ቀርቶ ጠቅላይ ሚኒስትር እንኳን መተካት አልቻለም ሚሉ አስተያየቶች አሉ፣ እኔ የምጋራቸው ማለት ነው። ስለዚህ በዚህ ነው እኔ አሁን መንግስት መጠየቅ የፈለግኩት። ችግር አለ ብለሃል፣ የችግር መፍትሄ ግን አልጠቆምክምና እንዴት ነው ከዚህ ብንጀምርስ? ይሄ ማለት ግን አቴሽዋስ እና ፕሮፌሰር ብርሃኑ ያሉት ነገር ለመቃወም ወይም ለማስተካከል አይደለም። እነሱ አሉት ተጨማሪ ማለት ገሮም የሰው ደም ነው። ከዛ ዝቅ ስንል እኔ ሁለት ዓመት አስሮ ሁለት ዓመት ከምናምን ነጻ ነህ ያለ ወረቀት የያዘኝ ሰው፣ ያሰረኝ ሰው ማን ተጠየቀ? ማንም አልተጠየቀም። አሁን የወጡት ሰዎች አራት ዓመት፣ አምስት ዓመት፣ ሰባት ዓመት፣ ዘጠኝ ዓመት ቆይተው ወጡ። አንድ ሰው ተጠያቂ አስቸኳይ ጊዜ አዋጅና እንደዚህ የጭፍን አሰራሮች በሙሉ ተቋሞቻችንን ይገሏቸዋል ሙሉ በሙሉ የኢትዮጵያም የአፍሪካም ታሪክ የስትሮንግ ማ ጠንካራ ሰዎች ምናምን እንጂ ጠንካራ ተቋም ባህል የለንም። የተጀመሩትን ሙሉ በሙሉ ፓራላይዝ ያደርጓቸዋል። እኛ የምንሄድባቸው አሁን እንደ ፖለቲካ ፓርቲ ያላየነው ተቋም ያልደረስንበት የለም ብሎ ማለት ይቻላል። ከንግዶቹ ከምናምኖቹ በስተቀር እነዛንም በተራ ሕይወታችን አይተናቸዋል። ስለዚህ ምርጫ ቦርድ በለው፣ ሚዲያዎች በላቸው ፍርድ ቤት ራሱ የደህንነት ተቋማት ሁሉ የአንድ ቡድን መገልገያ ሆኑ። እንደዚህ ሆኖ ወደ ህዝባዊ መንግስት ወደ ሰላም አሁን ስለ ሰላም ይወራል። አሁን ለምሳሌ ምን አይነት ሰላም ነው የሚፈልገው? እርግጥ ነው ከዚህ በፊት በቴዎሪም እንደምናውቀው ከጠበንጃ አፈሙዝ የሚወጣ ሰላም አለ፣ ጸጥታ አለ፣ ጸጥ ማድረግ አለ። ያ ነው ሰላም ያ ነው የሚፈልገው ወይስ ፕሮፌሰር ብርሃኑ መንግስቱ እንዳሉት ከመተማመን ሌጂቲሜሲ ከማግኘት ከፈቃደኝነት የሚመጣው ሰላም ስለዚህ እየሰራንበት አይደለም። እንደውም ከባለፈው ተምረን ማስተካከል ሲገባን የሄደበት ጡር ብለዋል። አቶ ሙሉጌታ ተስፋ እንኳን የለም ባይዘወይ እንደ ህዝብ ለውጥ አይደለም የመለወጥ ተስፋ ስታጣ በጣም ችግር ይፈጠራል። ስለዚህ ተስፋ የሚሰጥ ስራ ለመስራት ህይወታችንን ቢሆን መስዋዕትነት ሰጥተን ለመስራት ተዘጋጅተናል፣ እየሰራን ነው ያለ ነው። በአገዛዙ በኩል ግን እንደምታየው ሁል ጊዜ ወደ ዜሮ ነው የመለሰውና ይሄ ነው ለሀገሪቱ ችግር ብለን የምናስበ። አመሰግናልም። ውይይቱ ተጀመረ እንጂ አልተቋጨም። ከረጅም ሰዓት ውይይት ያፈለቃችኋቸው ለሌሎችም መነጋገሪያ እንዲሆኑ ያቀበላችኋቸው ሀሳቦች ብቻ ሳይሆኑ ጊዜው የሚላቸው ጊዜው የሚጠይቃቸው ሌሎች ጥያቄዎችንም አፍልቀዋል። ጥሩ መነጋገሪያ እንደሚሆኑ በዚህ ሰዓት በየቤቱ የሚከታተሉን አድማጮች እርስ በርሳቸው እንደሚወያዩባቸው ተስፋ አደርጋለሁ። ኢትዮጵያ ከአስቸኳይ ጊዜ አዋጁ ባሻገር ህግ የዜጎች መብት ጥበቃና፣ የግጭት አደጋን መከላከል ከፖለቲካ ቀውሱ አሻግረው የሚወስዱ ሁነኛ መንገዶች፣ ውይይቱ ቀጥሏል። እንግዶቼ ፕሮፌሰር ብርሃኑ መንግስቱ የግጭት አፈታት ባለሙያና መምህር፣ አቶ ሙሉጌታ አረጋዊ የህግ ባለሙያና መምህር፣ አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር። ሁላችንም ለጊዜያቸው አመሰግናለሁ። መልሰን በቅርቡ እንደምንገናኝ ተስፋ አደርጋለሁ። እግዜር ስጥልኝ፣ እግዜር ስጥልን። ምናመሰግናለሁ አዲስ አበባ ቃሉላንና እንግዶቹ እናመሰግናለን። ዝግጅታችን ይቀጥላል። የተከበራቸው አድማጮች አሁን የፍቃዱ ተክለ ማርያም ህክምና ህመም ላይ የሚገኘውን ፍቃዱ ተክለ ማርያምን ለማሳከም የኢትዮጵያ ጤና ጥበቃ ሚኒስቴር ሙሉ ወጪውን እንደሚሸፍን ቃል ገብቷል። በሌላ በኩል ደግሞ የሙያ ባልደረቦቹ ገቢ ማሰባሰቢያ ለማዘጋጀት ጥረት እያደረጉ ናቸው። መስታወት አራጋዊ የጤና ጥበቃ ሚኒስትር ዴታ ዶክተር ከበደ ወርቁን እና እንደዚሁም ከሙያ አጋሮቹ መካከል የፊልም ተዋናይና አዘጋጅ ቴዎድሮስ ተሾመን አነጋግራለች። ተከታዩን አጠናክራለች። የፍቅር አምላክ

አንጋፋው ተዋናይ ፈቃዱ ተክለ ማርያም የጤና አሳሳቢነት በመገናኛ ብዙኃን ይፋ ከተደረገ ከቀናት በኋላ የኢትዮጵያ የጤና ጥበቃ ሚኒስቴር የሀገር ውስጥ ሕክምና ወጪውን ሙሉ በሙሉ ለመሸፈን ቃል ገብቷል። ተዋናይና የፊልም ባለሙያው ቴዎድሮስ ተሾመ ለፈቃዱ ሕክምና ይውል ዘንድ ገንዘብ ለማሰባሰብ በጋራ ከሚንቀሳቀሱት የሙያ አጋሮቹ አንዱ ነው። የጤና ጥበቃ ሚኒስቴር የሕክምና ወጪውን ለመሸፈል ቃል መግባቱ መልካም ቢሆንም ፈቃዱ ግን ሕክምናው ማግኘት ያለበት በ ውጭ ሀገር ነው ይላል። መከተላውን ሊያደርግበት የሚፈልግበት የእሱ ሁኔታና አሁን ያለው የሀገር ውስጥ ህክምና ጋር እንዴት ነው መሄደው ብለን ባለሙያ ለማናገር ሞክረን ነበረ። ቦተም ላይን ባለሙያው የነገረን ነገር አማራጭ ካላችሁ ውጭ ሀገር ብታሳክሙት ይሻላል የሚል ነው የነገረን። ህክምናም የኩላሊት መስጠትም ከመስጠት ጋር ተያይዘው የወጣ ህግ አለ እና ከእሱም ጋር ተያይዘው እዚህ ሀገር ኮምፕሊኬሽን ስላሉ ከዚህ ሁሉ ለመዳን ውጭ ሀገር ሄደው ይታከም ይሻላል የሚል የባለሙያ መቅረ አግኝተን ነው ወደ ሚዲያ የወጣ ነው። እና አሁን እንግዲህ የዚህ የጤና ጥበቃ ሚኒስቴር መግለጫ እነዚህንም ሁሉ መፍትሄ የሰጠነው አይደለም። የሚያሳክመው የት ሀገር ነው ሀገር ውስጥ ነው ውጭ ሀገር ነው? ምንም የሰማነው ነገር እና ፍቶ እንደውዬ ለማጣራት ሞክሬ ነበር። እሱም ምንም የሰማው ነገር እንደሌለ። ማለት ጤና ጥበቃ አሳክማለሁ ማለቱ በበጎ የሚታይ ነው። በጣም እናመሰግናለን። እሱም ቢሆን ምርጫ ውጭ ሀገር ሄዶ መታከም እንደሆነ ነግሮኛል። በፈቃደኝነት ኩላሊት የሚሰጥ ሰው ስትፈልጉ ነበር እና በርካቶች እንደተመዘገቡ ነግረኸኝ ነበር። ምን ያህል ሰዎች ናቸው የተመዘገቡት? ለመስጠት እስካሁን ወደ አርባ ሰው ተመዝግቧል። ግን አርባ ሰው ተገኝተዋል ማለት አርባውም ይሆናል፣ ማለት አይደለም። እንደ እንዳልኩ ሽ ህክምና ሁኔታ አለ ደሞ ተመሳሳይ ቢሆን የሰጪ የጤንነት ሁኔታ አለ እና እነዚህም ፊልተር ስታደርጊ ምናልባት አንድም ላይገኝ ይገኝ ይችላል። የጎፈንድሚ ላይም እንዲሁ የገንዘብ ማሰባሰብ እየተካሄደ ነው ያለውና ያለበትን ሁኔታ መግለጽ የምትችል አምሳ ሁለት ሺህ አምሳ ሶስት ሺህ ደርሷል ዶላር ነው ጎል ሰባ አምስት ሺህ ነው። አምሳ ሶስት ሺህ ዶላር ደርሶለታል። በዚህ አጋጣሚ ኢትዮጵያውያንም ከያሉበት ከዳር እስከ ዳር ተነቃንቀው እኔ በብዙ ፈንድሬዚንግ በጎ ፈንድሚ አይቻለሁ። በዚህ ፍጥነት እዚህ ጋር የደረሰ ማንት አላቅ ፍቄ ለህዝብ ለፍቄ ያለውን ፍቅር ነው ያየንበት። በፍቃዱ ተክለ ማርያምም ስም ራሴም ስም ለተደረገው ርብርብ በጣም በዚህ አጋጣሚ ታመሰግን ደስ ይለኛል። እንደሚታወቀው እሱ የህዝብ እንጂ የገንዘብ ሀብት የለውም እና ከዚህ በኋላ ባስተማማኝ ህክምናውን ሳይቸግር እንዲቀጥል እርዳታ ያስፈልገዋል። በነጻ እንኳን ቢታከም ስቲል እርዳታው ያስፈልገዋል እና እርዳታቸው እንዳይቆ ማደር አላለው። በዚህ አጋጣሚ የጤና ጥበቃ ሚኒስቴር ሚኒስትር ዴኤታ ዶክተር ለአምስት ዓመታት ላደረገው ነጻ አገልግሎት፣ ይህ የነጻ ህክምና ምላሽ ባይሆንም በችግሩ ጊዜ ከጎኑ መሆናችንን ለማሳየት የተደረገ ነው ይላሉ። ፍቃዱ ተክለማረም ለአምስት ዓመት የቲቪ ወይም በተለምዶ የሳምባ ነቀርሳ የሚባለው ተላላፊ በሽታ በጎ አምባሳደር ሆነው አገልግሎናል። ያንን ሲያደርግ ደግሞ በነፃ ፍላጎቱ እና ሙያዊ አሁንም ተጠቅሞ ህብረተሰቡን በማስተማር በማሳወቅ ላይ አስተዋጽኦ አድርጓል። ስለዚህ እኛም በችግሩ ጊዜ እንድንደርስለት በሀገር ውስጥ የሚደረጉ ህክምናዎችን በነፃ መስጠት አለብን በሚል በጤና ጥበቃ ሚኒስቴር ስር ያለ ቅዱስ ጳውሎስ ሆስፒታልን ይህንን አገልግሎት እንዲሰጠን ትእዛዝ ሰጥተነዋል። በኢትዮጵያ ህግ ኩላሊት ንቅለ ተከላ ላይ የተቀመጠ ህግ እንዳለም ሰምተናል። ያ ህግ ደግሞ ኩላሊት ለመስጠት በሀገር ውስጥ የሚፈልጉ ሰዎች ኩላሊት ለሚሰጠው ሰው የቅርብ ዘመድ መሆናቸውን ማረጋገጫ ያስፈልጋል። ፈቃዱ ደግሞ የቅርብ ዘመድ አላገኘም። ይሄ የግድ አይደለም። ምክንያቱም ሁሉም ሰው ከወንድም ህት ዘመድ ላይኖር ይችላል። ማችን ሊያደረግለት የማይችልም ሊኖር ይችላል። በተለያየ ምክንያት ደግሞ ዘመዶቹ ተመሳሳይ የሰውነት አሰራር በተለያየ ምክንያት ለመለገስ የማይችሉበት ሁኔታ ውስጥ ስለሚኖር የመንፈሳዊ ወይም ስሜታዊ ወንድምነት እና እህትነትን የሚገድብ አይደለም። ዋናው ጉዳይ ለሌሎች ሆኑ መልእክቱ ሊደርስ ነው። የኩላሊትን የሚለግስ ሰው በሙሉ ፍቃደኝነት ግኝነት የፍቃዱ ተለማረም ጤና ህይወት ለመመለስ ወይም ደግሞ የሌሎችን ህይወት እና ጤና ለማሻሻል ብሎ በማሰብ በመሀላቸው የንግድ ግንኙነት እንዳይኖር የአካል ንግድ ስርዓት እንዳይከሰት ለመከላከል የታሰበ ስለሆነ፣ ይህም በሂደቱ የሚጠራ ስለሆነ፣ ይህም ብዙም ችግር አይደለም። ፈቃዱ ተክለ ማርያም ለረዥም ዓመታት የስኳር ህመምተኛ ነውና፣ ምናልባትም ውጭ ሀገር ሄዶ የመታከሙ ጉዳይ ነው አጽንኦ ሰጥተው ሲነጋገሩ የነበሩት የእሱም የቅርብ ዶክተሩም ማለት ነው። ይህንንስ እንዴት ታዩት? አላችሁ ነው ውጭ መደረግ አለበት ዋና ጉዳይ ጊዜ ምክንያቱም ብቻ ሳይሆን ስኳር ነው።

ይሱም ፍላጎት ነው ይሱ ሁለቱም ናቸው ሀብቱም መከበር ስላለበት ማለት ነው ይሄንን ዜና ፈቃዱ ተክለ ማርያም እንደ ማንኛውም ሰው ነው በቴሌቪዥን የተመለከትኩት አለ ምንም ከዛ በፊት ያማከሩኝም የነገሩኝም ነገር የለም ጤና ጥበቃዎች ብሎ ነበር እና ለምን መጀመሪያ እሱን አላማከራችሁትን በግል ያለንን መልካም ፍላጎት ለመግለጽ ያበረከተው Mükemmel sağlımda için imi adet እንግዲህ አሁን ያነሱ ረዳ እርግጠኛ ነኝ የእኛም ስሜታ የሆነ ነው። በጣም በጣም ድሚገት ነው። ሶሻል ሚዲያም በዜና ስንሰማ ነው ያደረገልን የአምስት ዓመት መልካም በጎ ፈቃደኝነት ስራው ክብር ለመስጠት ለዛም ደግሞ የእኛም ከጎኑ መሆናችንን ለማሳወቅ ነው። ለረጅም ዓመታት ከነበረበት የስኳር ህመም ጋር ተያይዞ ከጊዜ ብዛት ሁለቱም ኩላሊቶቹ ስራቸውን ማቆማቸውን ነበር ፈቃዱ በስልክ ባናገር ነው ጊዜ የገለጸልን። ፈቃዱ በአጭር ጊዜ ውስጥ ሕክምናን ይሻል እንዲህ እንደ ዛሬው በየሰው ኪስ ሳይል ከሰከስ በፊት ስልክ ተአምራዊ የሀብት መለኪያ ነበር። አቤት ስልክ እንዴት እንደሚከበር እንደሚፈራ ያኔ ኔትወርክ እንጂ ስልክ አልነበረም። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በአውሮፓውያን የቀን ቆጠራ ስሌት በየአመቱ ሜይ 24 መጋቢት 15 የቲቢ ቀን የሳምባ ወረርሽኝን ለመዋጋትና ብሎም ስለ በሽታው ተፈጥሮ የማህበረሰብ ግንዛቤን ለማሳደግ በታለመ ውጥን በዓለም ዙሪያ ይታሰባል። እለቱ የበሽታውን አምጪ ተህዋስ ማይኮባክቴሪየም ቱበርክሎሲስን እንደ አውሮፓውያን የዘመን አቆጣጠር በ1882 ዓ ም በምርምር ያገኙት የሕክምና ሊቅ ዶክተር ሮበርት ኮች የሚታሰቡበት ጭምር ነው። ከዚህ ሁሉ ዓመታት በኋላም ታዲያ አንድ ሶስተኛውን የዓለም ሕዝብ የጥቃቱ ተጋላጭ ያደረገውና በየአመቱም ቁጥሩ አንድ ነጥብ አምስት ሚሊዮን የሚደርስ ህዝብ የሚጨርሰው ቲቪ ወይም የሳምባ በሽታ በገዳይ በሽታነቱ ቀዳሚውን ደረጃ መያዙን ያስታወሰው የዕለቱ ርዕሰ አንቀጽ በቲቪ ሳቢያ ለህልፈት ከሚዳረጉት አብዛኞቹ ህመሙ ከድህነትና ከመገለል ጋር በእጅጉ ተሳስሮ በሚታይበት እንዲሁም የህክምና አቅርቦት እጥረት ባለባቸው በምልማት ላይ ባሉ አገሮች ውስጥ መሆኑን አትተዋል። ቱበርኪሎሲስ ለኤችአይቪ ኤድስ የተጋለጡ ህሙማንን ለህልፈት ከሚዳረጉ የህመም አይነቶችም ዋነኛው ነው። እንደ አውሮፓውያን የዘመን አቆጣጠር በ1940ዎቹ ጸረ ተህዋሲያን ከመፈልሰፋቸው አስቀድሞ በነበረው ጊዜ ቲቢ የማይዳንበት ህመም ሆኖ በእጅጉ የሚፈራ የበሽታ አይነት ነበር። መድኃኒት የሚቋቋሙ የበሽታው አምጪ ተዋሲያን ዛሬ መከሰታቸውን ተከትሎም ታዲያ ወደዚያ ከብዙ ዓመታት በፊት ጥለነው ወደ መጣነው ዘመን ዳግም ልንመለስ የሚያስገድድ ሁኔታ መፈጠሩን ርዕሰ አንቀጹ ያመላክታል። ባለፉት አስርተ ዓመታት ውስጥ ህመሙን በመከላከልና ወረርሽኙን በመከላከልና በሕክምናው ረገድ ሁነኛ እምርታ ቢዘገብም በየዕለቱ የአራት ሺህ አምስት መቶ ሰዎችን ሕይወት የሚቀጥፈው የቲቪ በሽታ ዳግም እያንሰራራ በመሆኑ ከቲቪ የነጻ ዓለም ይፈጠር ዘንድ የሚያሳካ መሪ ይፈለጋል የሚለው የዘንድሮ የቲቪ ቀን መሪ ቃል በሁሉም ደረጃ ቁርጠኝነት የታከለበት ትኩረት እንዲፈጠር ወሳኝ መሆኑን በመጠቆም የዕለቱ